voice of America. የዩናይትድ ስቴትስ ባለስልጣናትና በመላው ዓለም የሚገኙ ሸሪኮቻቸው በእስላማዊ መንግሥት ነኝ ባዩ ነውጠኛ ቡድን ላይ ዓለም አቀፍ ጫና ለመፍጠር ስለሚቻልበት መንገድ ለሶስት ቀናት ያካሄዱትን ስብሰባ አጠናቀዋል። አንታይ አይኤስ ኮዋሊዥን ወይም ጸረ አይኤስ ጥምረት በሚል ከሚታወቁትና ከሰባ ሁለት ሀገሮች የተውጣጡ አባላት ስብሰባቸውን በዚህ ሳምንት ያካሄዱት ዋሽንግተን ዲሲ ውስጥ ሲሆን ይህም ኢራቅ ከዚህ ቡድን ጋር ሞሱል ውስጥ ለአራት ወራት ያካሄደችው ጦርነት በድል መጠናቀቁን ይፋ ካደረገች በኋላ መሆኑ ነው። የጣምራው ኃይሎች በተጨማሪም የሽብርተኛ ቡድኑ ጦር ዋና ሰፈር ባለባት በሶሪያዋ ራቃ ድል እየተቀዳጁ መሆናቸውንም ገልጸዋል። ጠበብት በአሁኑ ወቅት ከጦርነቱ ባለፈ ትኩረት ያደረጉት ቡድኑ ያወደማቸውን ስፍራዎች መልሶ በመገንባቱ ጥረት ላይ መሆኑን በመግለጽ በውጭ ጉዳይ ሚኒስቴር ዘጋቢዋ የቪኦኤ ናይክ ቺንግ የደረሰን ሪፖርት አለ፣ አዲሱ አበባ ያቀርበዋል። ኢራቅ ሞሱልን ራሱን እስላማዊ መንግስት ብሎ ከሚጠራ ቡድን ነጻ እንዳደረገች ባለፈው እሁድ ማስታወቋ ይታወሳል። በዚህ ሳምንት ደግሞ ሶሪያ ውስጥ ጣምራ ኃይል አሸባሪውን ቡድን ከተቀረው የኢራቅ ክልል እና ከሶሪያም ጭምር አባሯል። እናም ጦርነቱ በስርዓት እንደ ተጠናቀቀ ተገልጧል። ብሬት ማገክ የዓለም አቀፉ ጸረ አይሲስ ጥምረት ቃል አቀባይ ናቸው። ደረጃ በደረጃ ብናስብና ይህን እንደ መነሻ ብንወስድ፣ ከሁሉ ቀዳሚው አይሲስን ማሸነፍ ነው የሚሆነው አንድም ስፍራ እንኳን እንዳይቆጣጠሩ ማድረግና ለእኛም ስጋት እንደማይሆኑ ማረጋገጥ ያስፈልጋል። በዚህ ሁኔታ ነው የእርስ በርስ ጦርነትን ልናስቆም የሚቻለን። ቀጣዩ ቀዳሚ ተግባር ደግሞ ነጻ የወጡ አካባቢዎችን ማቋቋምና መልሶ መገንባት ነው። ብሎም ለአካባቢው ነዋሪ ሰብአዊ አቅርቦትን ማሟላት እንደ ገና የዓለም አቀፉ ጸረ አይሲስ ጥምረት ቃል አቀባይ ብሬት ማገርግ Our basic goal is to establish the conditions that will allow the local population from the areas free device. <laughs> ለእነዚህ ሁሉ ተግባራት በቂ የኃይል አቅርቦትና ይልቁንም የውጭ አገር ተዋጊዎች እንዳይገቡ የጸረ ሽብርተኛ ዘመቻውን ማጧጧፍ ያስፈልጋል ይላሉ የአትላንቲክ ካውንስሉ ጃዝሚን ኤል ጋማል። ከባህላዊና ከተለመዱ አሰራሮች መላቀቅ ይኖርብናል። ማለትም ፕሮፓጋንዳውን በማኅበራዊ ድረ ገጾችና በኢንተርኔት መዋጋትና የሕግን የበላይነት ማረጋገጥ ያስችላል። ዩናይትድ ስቴትስ ትናንት ሐሙስ እንዳስታወቀችው ለኢራቅ ተጨማሪ የ119 ሚሊዮን ዶላር የሰብአዊ እርዳታ አቅርቦት ለመላክ ወስናለች። የኢራቅ ጦርነት ከተጀመረ አንስቶ ዩናይትድ ስቴትስ የሰጠችው ጠቅላላ እርዳታ ከ1.4 ቢሊዮን ዶላር በላይ መሆኑም ይታወቃል።